ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችው፣ የዛሬ እሁድ ሕዳር 7 2007 ዓ ም የመስታወት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ሄኖክ ሰማእግዚርና ቆንጂታየነን። በዛሬ መስታወት ኢጣሊያ ሜዲተራኒያን ባህር አካባቢ ስደተኞችን ፈልጎ ከአደጋ የማዳን ሰፊ ጥረቷን በአነስተኛ በጀት በሚንቀሳቀስ ቡድን መተካቷ የብዙ ሺህ ስደተኞችን ህይወት ለአደጋ ማጋለጡን የመብት ቡድኖች የመብት ቡድኖች አስታውቀዋልየጠፋው ሕይወትና የተከፈለው ገንዘብ አይመጣጠንም። በተወሰነ ጊዜ ውስጥ የሚያኩራ ተግባር ፈጽመናል። የሰማናቸው የኢጣሊያዊ አገር ውስጥ አስተዳደር ሚኒስትር አንጄልዮ አልፎንሶ ስለ ተወሰደው እርምጃ ሲናገሩ ነበርመትሁ3 ም መቶ ሰው ሕይወቱ ሲያጣ እንዴት እንደኛ እንደ እኔ እንደ ነሱ እንደ ሚኒስትሩ እንደ ፕሬዚደንቱ በእግዚአብሔር በቅዱስ ሥላሴ መልክ የተፈጠረ ሰው እኮ ነው የሚሞተው ያለው። ይሄ የሚያስደነግጥና በሩጫ ውሳኔ ተወስኖ እነዚህ ሰዎች የማዳን ብቻ ሳይሆን ሕጋዊ መንገድ ለእንደዚህ አይነት ሁኔታ እንዳይጋለጡ ምሮጥ የነበረባቸው መሪዎችና አገሮች ናቸው። ግን ይሄ ሁሉ እስካሁን አልተገኘም። ስደተኞችን የሚረዳው አጀንሲያ አበሻ የተባለውን ድርጅት የሚመሩት አባ ሙሴ ዘርአይ ናቸው፣ የምሽቱ የመስታወት እንግዳችን ናቸው። በዚህ ባሳለፍነው ሳምንት በዋሽንግተን ዲሲ ለአርበኞች ቀን ማለት ቬተራንስ ዴይ ለሚባለው በእንግሊዝኛው የተሰናዳ የሙዚቃ ዝግጅትንም እናስቃኛችኋለን። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። ንጉሱ ታምሬ ዝግጅታችንን ይመራል። በቅድሚያ የዓለም ዜና እናሰማችሁ እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በሶሪያ የእስላማዊ መንግሥት ነውጠኞች በዛሬው ዕለት አብዱራህማን ኬሲንግ የተባለ አሜሪካዊ የረዴት ሠራተኛ አንገቱን በመቅላት መግደላቸውን በድረ ገጽ ላይ ባወጡት የቪዲዮ መልእክት አስታውቀዋል። በዩናይትድ ስቴትስ የብሔራዊ ጸጥታ ጥበቃ ቢሮ ቃል አቀባይ በርነዴት ሚካን ስለዚሁ ሲናገሩ የደህንነት ጥበቃ ዓለም አቀፉ ማኅበረሰብ ይህን የሰለባውን ማንነት የሚያሳየውን ቪዲዮ እርግጠኛነት ለማጣራት ፈጥነው እየሰሩ ነው ብለዋል። የ26 ዓመቱ የቀድሞው የዩናይትድ ስቴትስ ጦር ሰራዊት ልዩ ተዋጊ አባል ከአንድ ዓመት በፊት ታግቶ የተወሰደው በጦርነት በተበታተከችው ሶሪያ በሰብአዊ እርዳታ አቅርቦት ሥራ ላይ ተሰማርቶ በነበረበት ወቅት ነው። ቤተሰቡ እንደሚለው ታግቶ ባለበት ጊዜ ሃይማኖቱን ወደ እስልምና የመጀመሪያ ስሙንም ፒተር ሲል ቀይሯል። ከዚህ በፊት በእስላማዊ መንግስቱ ነውጠኞች በአሰቃቂ ሁኔታ ተገድለው በቪዲዮ ከታዩ ሰለባዎች መካከል አሜሪካዊው ጋዜጠኛ ጄምስ ፎሊ፣ ሌላው አሜሪካዊ እስራኤላዊ ሪፖርተር ስቲቨን ሶትሎፍና የብሪታንያው የረዴት ሠራተኛ ዴቪድ ሄንስ ይገኙበታል። የዓለም መሪዎች በብሪስቤኑ የጂ ሃያ ኢኮኖሚ ጉባኤ ላይ የሞስኩን በዩክሬን ጣልቃ መግባት በመቃወም የሩሲያውን ፕሬዚደንት ቭላዲሚር ፑቲን በግልጽ ተችተዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ሲናገሩ ሚስተር ፑቲን የዩክሬንን ግጭት ለማብቃት ያስችላሉ የተባሉ ዓለም አቀፍ ሕጎችና ስምምነቶችን መጣሳቸውን ከቀጠሉ ሞስኩ ከዓለሙ ኅብረተሰብ ትገለላለች ብለዋል። ምዕራባውያን በሩሲያ ላይ የጣሉት የወቅቱ የኢኮኖሚ ማዕቀብ ውጤት እያስገኘ ነው ያሉት ሚስተር ኦባማ የፕሬዚደንት ፑቲን ተቃዋሚዎች ጫናውን ለማጠናከር አዳዲስ ትልሞችንም እየነደፉ ነው ሲሉ አስረድተዋል። የካናዳው ጠቅላይ ሚኒስትር ስቴፈን ሃርፐር ከእርሶ ጋር የእጅ ሰላምታ መለዋወጥ የሚችል ይመስለኛል፣ ለመጨረሻ ጊዜ የምመክሮ ግን ከዩክሬን እንዲወጡ ነው ሲሉ ለሚስተር ፑቲን መናገራቸው ተጠቅሷል። የሩሲያው ፕሬዚደንት ቭላዲሚር ፑቲን በአውስትራሊያው ጠቅላይ ሚኒስትር ቶኒ አበት ተመቶ በወደቀው የማሌዥያ መንገደኞች አውሮፕላን ጉዳይ ሲተቹ የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ደግሞ ችኮ ብለዋቸዋል። ጂ20 በመባል የሚታወቁት የዓለም ከበርቴ አገሮች መሪዎች የዓለምን ምጣኔ ሀብት በመጪዎቹ አምስት ዓመታት ከሁለት ትሪሊዮን ዶላር በላይ ከፍ ለማድረግ በተቋማት ግንባታና ነጻ የንግድ ልውውጥን በማሳደግ እቅድ ላይ ተስማምተዋል። የመሪዎቹ የብሪስቤን ስብሰባ ዛሬ ሲጠናቀቅ በአየር ንብረት ለውጥና ገዳዩን የኢቦላ ቫይረስ ስርጭት በመዋጋት ረገድ ጠንካራ ትብብር ለማድረግም ተስማምተዋል። በጂሃ መሪዎች ስምምነት የተደረሰባቸው ፖሊሲዎች በመጪዎቹ ዐሥር ዓመታት ለሴቶች አንድ መቶ ሚሊዮን ሥራ ይፈጥራሉ፣ ዓለም አቀፍ ትብብሮችንም ያጠናክራሉ ሲሉ የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ ተናግረዋል። ሀገሮች እድገትን ለማምጣት የደረሱትን መግባባት ተግባራዊ በማድረጉ ረገድ የራሳቸውን ክትትል ያደርጋሉ ሲሉ የአስተናጋጇ ኦስትሬሊያ ጠቅላይ ሚኒስትር ቶኒ አበት አስረድተዋል። በመጨረሻም የናይጄሪያ ጦር ሰራዊት ከ11 ወራት በፊት ከሁለት መቶ በላይ ልጃገረዶች ከተጠለፉባቸው ቺቦክ ከተማ ነውጠኛውን የቦኮ ሃራም ቡድን አስወጣሁ ይላል። ቦኮ ሃራም ከተማይቱን ባለፈው ማክሰኛ ተቆጣጥሮ እንደነበር አስታውቋል። ጦር ሰራዊቱ መልሶ የያዛት በዛሬው ዕለት መሆኑን ደግሞ ባለሥልጣናት ተናግረዋል። የነውጠኛው ቡድን መሪ አቡበከር ሼኮ የሃይማኖት ጦርነት ካወጀ ወዲህ ሰራዊቱ አብዛኛውን የሰሜን ምሥራቅ ግዛቶች ቦርኖንና አዳማዋን ለመቆጣጠር እንደቻለ ይታወቃል። የናይጄሪያ መንግሥት ከአንድ ወር በፊት የተኩስ አቁም መደረጉን ቢገልጽም ውጊያው እንደቀጠለ ነው። ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ፣ የምሽቱ የመስታወት አዘጋጅና አቅራቢዎች ቆንጅታይና ሄኖክ ሰማእግዜር ነን። በምሽቱ የመስታወት ዝግጅታችን ከተለያዩ የአፍሪካ አገሮችና የመካከለኛው ምስራቅ አገሮች ወደ አውሮፓ በአደገኛ የባህር ጉዞ የሚፈልሱ ስደተኞች በባህር ላይ የሚገጥሟቸው አደጋዎች ከዕለት ወደ ዕለት እየጨመሩ ሄደዋል። በዚህ ባለፈው ዓመት ብቻ ከ2500 በላይ ሰዎች መሞታቸውን የተባበሩት መንግስታት ድርጅት ሲያሳውቅ የስደተኞች ተመዋጋሽ ድርጅቶች ደግሞ እስከ 3500 ይደርሳሉ ይላሉ። በዛሬው ዝግጅት የጣሊያን መንግስት ማሬ ኖስትሮም የተባለውን የባህር ላይ ስደተኞችን ከአደጋ የሚታደግ ተልዕኮ ሰርዞ በምትኩ የአውሮፓ ኅብረት በቂ በጀት ያልተመደበለት ትሪቶን የተባለ ተልዕኮ አቋቁሟል። የስደተኛ ድርጅቶች ይህን በመቃወም ላይ ናቸው። ዘገባና ዝርዝር ትንተና እናቀርብበታለን። በሌላኛው ዘገባችን ደግሞ እዚህ ዋሽንግተን ዲሲ ውስጥ የአርበኞች ቀን ባሳለፍ ነው ሳምንት ሲከበር የሞቀ የሙዚቃ ዝግጅት ተሰናድቶ ነበር። ዜማዎቹን ይዘናል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁን አምሹ። smile and smiling. every mother with a baby crying in her arms singing give me help give me strength give the soul a night of fell asleep give me love give me peace don't you know these days you pay for everything ሀይ ሆፕስ ቆንጂት ሙዚቃውን እንደወደዳችሁ ተስፋ አረጋለሁ። አድማጮቻችንም አድማጮቻችን፣ የመስታወት ዝግጅት ይቀጥላል። ኢጣሊያ፣ ሜዲትራኒያን ባህር አካባቢ ስደተኞችን ፈልጎ የማዳን ጥረቷን ባለፈው ወር ማብቂያ ላይ በማቋረጧ ብዙ ሺህ ህይወት ለአደጋ መጋለጡን የስደተኛ ቡድኖች በመግለጽ ላይ ናቸው። በሚስጥር ስሙ ማሬ ኖስትረም የሚባለው ይኸው ህይወት የማዳን ተልእኮ ከሰሜን አፍሪቃ ወደ አውሮፓ የሚፈልሱ አያሌ ስደተኞችን ህይወት የታደገ እንደነበረ ይታወቃል። ይህን ተግባር ታዲያ የአውሮፓ ህብረት ተረክቦታል። ይሁንና አገልግሎቱ የተወሰነ እንዲሁም የገንዘብ አቅሙ ደካማ እንደሆነ ተቺዎች ይናገራሉ። ሄንሪ ሪጅዌል ከለንደን የዘገበውን አዲስዋ አበባ ያቀርበዋል። ኢጣሊያ ማሬ ኖስትረም በመባል የሚታወቀውን ስደተኞችን እየፈለጉ የማዳን ተልእኳን ጀመረችው ከዓመት በፊት እንደ አውሮፓ አቆጣጠር በጥቅምት 2013 ወደ 500 ስደተኞች ላምፕዱሳ ደሴት ላይ ሕይወታቸው በማለፉ ነበር። ያኔ መንግሥት ተግባራዊ ምላሽ እንዲሰጥ በማስገደድ ያህል ይህን ተግባር ጀመረ። ከዚያ ስራው እንደተጀመረ የኢጣሊያ የወደብ ዘቦችና ጠባቂዎች ከባህር ኃይሉ ጋር በመተባበር ወደ 150ሺ ህዝብ ከሞት አድነዋል በገንዘብ አቅምም 119 ሚሊዮን ዶላርስ አስወጥቷል ከወር በኋላ ማለትም እንደ አውሮፓ አቆጣጠር ህዳር አንድ ቀን ሲበቃም የኢጣሊያው የአገር ውስጥ አስተዳደር ሚኒስትር አንጄሊዮ አልፎንሶ ይህንን ተናግረው ነበር ኢል ኑመሮ ደይ ሞርቲ ኖን ፕሮፖርሲናሌ ኤውሮስፔሲ የጠፋው ሕይወትና የተከፈለው ገንዘብ አይመጣጠንም። በተወሰነ ጊዜ ውስጥ የሚያኮራ ተግባር ፈጽመናል። ይህ ተልዕኮ እስከ ሰሜን አፍሪካ ያለውን ወደብ ያካለለም ነበር። ኢጣሊያ በብዛት የሚፈልሱትን ስደተኞች ለመርዳት ከአውሮፓ ሸሪክ አገሮች የምታገኘው ድጋፍ እንደምትጠብቀው ባለመሆኑ በተደጋጋሚ ቅሬታ ታሰማ እንደነበር ይታወቃል። ባለፉት 12 ወራት የሜዲትሬንያን ባህር ለማቋረጥ የሞከሩ ከ2500 በላይ ስደተኞች መሞታቸውም ተዘግቧል። ፍሮንቴክስ የተባለው የአውሮፓ ህብረት የድንበር መስሪያ ቤት ነው፣ በአሁኑ ወቅት ስደተኞችን ፈልጎ የማዳን ሥራውን የተረከበው። የምስጢር ስሙም ትሪቶን ይባላል። በገንዘብ ረገድ ግን አቅሙ አንድ ሦስተኛ ያህል ሆኖ ከአውሮፓም እስከ 50 ኪሎ ሜትር ብቻ ነው የሚሸፍነው። የስደተኞችና ከአገር ተፈናቃይ ቡድኖች በሜዲቴሪያን አካባቢ የነበረው የስደተኞችን ፈልጎ ማዳን ተልእኮ በመቋረጡ ከፍተኛ ትችት ያቀርባሉ። ጋንስ ክላይንስ ግቢት እስ ቤት ኖህ መር ቶተ አፍ ደ ሜር ጊብ ዳስ እስ ደስ በባህር አካባቢ የበለጠ ህይወት እየጠፋ ነው ያለው። የውጭ ጉዳይ ሚኒስትሮች አስፈላጊ የሆነውን ተጨማሪ ገንዘብ ለመስጠት ተስማምተዋል። ይሁንና የአውሮፓ የአገር ውስጥ አስተዳደር ሚኒስትሮች ድንበሮችን በመዝጋት ስደተኛው እንዳይገባ ድንበሮቻቸውን እያጠሩ ናቸው። በተለይም ከሶሪያ የሚፈልሱትን ላለመቀበል ከፍተኛ ገደብ ተጥሏል። የአውሮፓ ባለስልጣናት እንደሚናገሩት አባል መንግስታት ገንዘብ በማዋጣት የሰው ኃይል በማቅረብና ቁሳቁሶችን በመርዳት ረገድ ዝግምተኞች ናቸው። ሜምበር ስቴትስ አሎን ዘይ ከነቱይት ፍሮንቴክስ አሎን ዘይ ከነቱይት አባል አገሮች ብቻቸውን ምንም ማድረግ አይችሉም። ፍሮንቴክስም ቢሆን ብቻውን ምንም አያደርግም። ስለዚህ መተባበር ነው ያለብን። ሁላችንም በአንድነት ሆነን ይህንን አሰቃቂ ድራማ ማቆም ይኖርብናል። ኢጣሊያ ያደረገችውን ስደተኛን ፈልጎ የማዳን ተግባር ብሪታንያ ትደግፋለች። እናም አንድ የኢሚግሬሽን ባለሙያ ነው ያበረከተችው። አንደኛውን ወይም አደገኛውን ባህር በማቋረጥ ረገድ ሕይወታቸውን የሚያጡ ጥቂቶች አይደሉም። የሚበዙትም ሶሪያን የእርስ በርስ የሶሪያውን የእርስ በርስ ጦርነት የሚሸሹ ሲሆኑ በተጨማሪም ኢራቃውያን፣ አፍጋኖች፣ ኤርትራውያንና ሌሎች አፍሪካውያን የኢኮኖሚ ስደተኞችም ይገኙባቸዋል። ርሰ ሊቃነ ጳጳሳት አባ ፍራንሲስ በረሃብና በጦርነት ምክንያት ለሚሰደዱ ህዝቦች በር መዝጋት ትክክል አይደለም ይላሉ። ኩስተ ጀንቴ ኩስቴ ባምቢኒ አፋማት እነዚህ ህዝቦች እነዚህ የተራቡና ታማሚ ሕፃናት ብዙም ትኩረት አልተሰጣቸውም። ከሰው የተፈጠሩ ሳይሆኑ የሌላ ዝርያ መስለው ታይተዋል በማለት አቡኑ ሁኔታውን ይገልጣሉ። በዚህ ዜና ዙሪያ ተጨማሪ ትንተና እንዲሰጡን ከዚህ ቀደምም በመስታወት ዝግጅት እናቀርባቸዋለን አጃንሲያ አበሻ የተባለ ስደተኞችን የሚረዳ ድርጅት የሚመሩት አባ ሙሴ ዘራዬን ለምሽቱ ዝግጅት ጋብዘናል። እንደምናመሹ አባ ሙሴ። እግዚአብሔር መስገን አስቀድመን እንደሰማ ነው የጣሊያን መንግስት፣ ይሄ ማሬ ኖስትሮም የተባለውን ስደተኞችን ከባህር አደጋዎች ለመታደግ የሚሰራውን ስራ ማቋረጡን ገልጿል። እስኪ ይህንን አስመልክቶ የእርስዎን ምላሽ እንስማ። ማሬ ኖስትሩም ፕሮጀክት ማቋረጡ በጣም ለብዙ ሰዎች፣ ለብዙ ስደተኞች በባህር ለመምጣት ለሚሞክሩ አስጊ ሁኔታ ነው። ለምን ቶሎ እርዳታ ሊያገኙበት የሚችሉ የነበረው እድል ነው የተዘጋው። ስንት ህይወት ያኔ ፕሮጀክት ነው። ከአንድ መቶ ሺህ ማያንስ ህዝብ ነው ህይወት ያለ። ስለዚህ ይሄ ፕሮጀክቱ ማቆሙ በጣም ለብዙ ሰዎች፣ አሁን ባህር ለመምጣት ለሚሞክሩ የአደጋ ሁኔታ የሚያጋልጥ ነው። እንግዲህ ያቆመበትን ምክንያት ገልጿል የጣሊያን መንግስት። ዋናው ምክንያቱ የሚሉት በጣም ውድ ነው። ስለዚህ ብቻችን ጣሊያን ሀገር ብቻዋ ይሄን ነገር ትችለው ልትቀጥለው የማይችል ፕሮጀክት ነው። ለዛም በብዛት ስደተኛ እንዲመጣ ያደረገ ፕሮጀክት ነው የሚሉም ፓርት ስለነበሩ ይሄን ይሄን ሁሉ ተጨማምሮ ደሞ ያለው ጠቅላላ የአውሮፓ ፖሊሲ መምሪያ እንዴት ስደተኞች እንዳይመጡ በራችን እንዝጋ የሚል እንጂ እንዴት እነዚህ ሰዎች ችግራቸውን አይተን የሚሻለው መንገድ አድርገን እንቀበላቸው ወይ እናስተዳድራቸው የሚል መምሪያና ህንትን ስለሌለ በአውሮፓ ደረጃም ደገስ ብዙ ሊያገኙ ስላልቻሉ ምክንያቱ ፕሮጀክቱን እንዲዘጋ ወይ እንዲያቆም የሚያደርገው አባ ሙሴ፣ የአውሮፓ ህብረት እንደገና ደግሞ ሌሎቹም ሀገሮች በየግላቸው እንዲያግዟት ኢጣሊያ ስትጠይቅ ነበር። ከአሁን ቀደምም ከእርሶም ጋር ስንወያይ ሲገልጹልን እንደነበረው ኢጣሊያ ብቻዋን አለመቻሏ ነው ወይስ ደግሞ ከውስጥ ያለባት ተጽዕኖ ባዳናቸው ቁጥር ወደኛ የሚመጡት ይበዛሉ፣ የሚለው ነው የሚገን ነው። ሁለቱ ነው። ለምን ጣሊያን የታወቀ አሁን በአሁን ሰዓት ይሄ ጀነራል የአውሮፓ በሙሉ የነካ የኢኮኖሚክ ክራይዚስ አለ። በተለይ ደግሞ ለጣሊያን ከበድ ያለ ሁኔታው ነው ያለ። ግን ዋናው ተጽዕኖ የበዛባት ለጣሊያን፣ ከሙሉ የአውሮፓ አንቺ ያዳንሽው ሁሉ ህዝብ ወደ እኛ ነው የሚመጣ ያለው። ስለዚህ ወይ ተቀብለሽ ራስሽን አትችይም። እነዚህ ሰዎች ደግሞ ተቀብለሽ ምንም አሻራም ሳይወሰድባቸው ዝም ብሎ ጉዟቸው ይቀጥላሉ። በብዛት ደግሞ ወደ ሰሜን ኤውሮፓ ነው የሚመጡ ያሉ። ስለዚህ ፋይናሊ መጨረሻው ክብደቱና ተጽዕኖው እኛ ላይ ነው የሚል ብዙ ወቀሳና ብዙ ተጽዕኖ ነው የተደረገባት በዚህ ያለፉ ሰባት ስምንት ወሮች። ስለዚህም ይሄም አንዱ ከገፋ ቶሎ እንዲዘጋ ወይ እንዲያቆም ይሄ ፕሮጀክት ያደረገ ለዚህ አይነት ተጽዕኖና ወቀሳ ከሙሉ ኤሮጳ ከሰሜን ኤሮጳ በተለይ የመጣባት። ለዚህ ደግሞ ጣሊያን ብዙ ጊዜ ይሄ ነገር ታዲያ ሰው ባህር ላይ የሞተ ዝም ብለን ማየት አንችልም፣ የሄደው ፕሮጀክት ደግሞ ሁሉ ተጽዕኖውን ብቻዬ አልችለውም፣ ስለዚህ የኤሮጳ በሙሉ ትብብር መደረግ አለበት እያሉ ውጭ ጉዳይ ሚኒስተር ሲጠይቁ ነበሩ ግን ውጤቱ የምናየው ያለ ነው ነው ያ የተ- የጠበቅነው እና የምንመኘው የነበረ ሪዛልት አይደለም የተገኘው የተደረሰው። ለምን ይሄ ትራይቶን ወይ ትሪቶን የሚሉት ያለው ፕሮጀክት የፍሮንቴክስ ፓርት ነው እንጂ ልክ እንደ ማሪኖስትሩም አይነት ተልእኮ እና ስራ የሚሰራ ወይ የሚያካ አይደለም። ያለው ባጀትም የማሪኖስትሮም አያክልም እንኳን የእሱ ግማሽ አይደርስም። ለምን ወደ ሶስት ሚሊዮን ምናምን ነው፣ ያው የግል ኩባንያ ነው እና አስቀድመን እንደ ሰማነው ደግሞ የማሪኖስትሮምን አንድ ሶስተኛ በጀት የሚሆን ነው የሚይዘው። እንግዲህ ከአቅምም ጋር የሚያያዝ ነው የሚሆነው። ስለዚህ ዋናው ተልእኮ መጀመሪያ ነገር ይሄ ፕሮጀክት ትሪቶን ድንበርን ለመጠበቅ ነው እንጂ የሰው ህይወት ለማዳን አደለም። ስለዚህ እንዳሉት ከሆነ ደግሞ በ በጣሊያን ባህር ወይና በማልታ ባህር ክልል ብቻ የሚቀውን እንጂ እዛ ኢንተርናሽናል ባህር ሄዶ ሰው የመፈለግና የማዳን ተልእኮም የለው። ማሪኖስሩም የተለያየ ተልእኮ እና የተለያየ እንትን አሰራር ያለው ፕሮጀክት ነው። ስለዚህ የሰው በባህር በኢንተርናሽናል ባህር አደጋ የሚደርስባቸው ጊዜ እንደ ድሮ ሄዶ የሚረዳቸው፣ ሄዶ የሚፈልጋቸው አይኖርም ማለት ነው። አባ ሙሴ ብጹእነታቸው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ እነዚህ ሰዎች በባህር የሚመጡት ሴቶች፣ ህጻናት፣ አባቶች እናቶች እንደ ሰው አልተቆጠሩም። እንደ ሌላ እንደ ሌላ ፍጡር ነው የታዩት። ለምንድን ነው የማን ረዳቸው የሚል ከፍተኛ ተማጽኖ ሲያሰሙ ነው። ቀደም ሲል በዘገባው ውስጥ የሰማ ነው ይሄ የእሳቸው ጥሪ። የእሳቸው ያቀረቡት እስካሁን ሰሚ ያገኘ አይመስልም። ለምን የውጤቱ የምናየው ያለ ነው። ስምምነቱም ኤሮፓ ደረጃ የምናየው ያለ ነው። ይሄ ፋይናል ፕሮጀክት የወጣው ይሄ ነው። ስለዚህ ሰሚነት ቢያገኝ እና ተቀባይነት ቢያገኝ በኤሮፓ ደረጃ አትሊስት ወይ ማረኖስትሩም መቀጠል ነበረበት፣ ወይ ደግሞ ማረኖስትሩም የሚተካ በቂ ባጀት ያለውና ግልጽ የሆነ ተልእኮ ለሰው ህይወት የማዳን የተሰጠ ተልእኮ ያለው ፕሮጀክት ማድረግ ነበረባቸው። ግን እንደምናየው ያለው ሁሉ የኤሮፓ ፖሊሲ መምሪያ እንዴት በራችን እንዝጋ የሚል እንጂ ርዕሰ ሊቃነ ጳጳስ ያሉትን እውነታቸው ነው። ለምን ሲናገሩም፣ ስለ ቁጥር ብቻ ነው የሚናገሩ እንጂ ይሄን ያህል ሰው ሞተ፣ ይሄን ያህል ሰው መጣ፣ ቁጥር ብቻ ነው የሚወራው። ምን አይነት ከበስተጀርባ እነዚህ ሰዎች ምን አይነት ሁኔታ፣ ምን አይነት ታሪክ፣ ምን አይነት ችግርና ስቃይ አይቶ ተሻግሮ የመጡ መሆናቸው የሚገልጽ የለም። አንድ መርከብ ሰው ተገለበጠ ነው የሚሉት እኮ እንደ ማንም እቃ ያዘች የተጫነ ወይ ደግሞ አሳ ተጭና የመጣች መርከብ ነው እንጂ ሰው በዚህ አመት በሁለት ሺ አስራ አራት ሶስት ሺ አምስት መቶ ሰው ህይወቱ ሲያጣ እንዴት እንደኛ፣ እንደ እኔ፣ እንደነሱ፣ እንደ ሚኒስትሩ፣ እንደ ፕሬዚደንቱ ሰው በእግዚአብሔር በቅድስት ሥላሴ መልክ የተፈጠረ ሰው እኮ ነው የሚሞተው ያለው። ይሄ የሚያስደነግጥና በሩጫ አንድ ውሳኔ ተወስኖ እነዚህ ሰዎች የማዳን ብቻ ሳይሆን ተገዶ መርከብ ይዞ በዚህ በባህር እንዳይመጡ ሌላ መፍትሄ ህጋዊ መንገድና ለእንደዚህ አይነት ሁኔታ እንዳይጋለጡ መሰራትና ምሮጥ የነበረባቸው መሪዎችና አገሮች ናቸው። ግን ይሄ ሁሉ እስካሁን አልተገኘም። አባ ሙሴ ትልቁን ነገር ነው የተናገሩት እዚህ ላይ። ምክንያቱም እነዚህን ስደተኞች ወደ አውሮፓ ህገ ወጥ በሆነ መልኩ አዘዋዋሪዎች ናቸው የሚያመጧቸው። ይህንን ቁጥር ለመቀነስ መሞከር መልካም ነገር ነው፣ ሊገባም የሚችል ፖሊሲ ነው። በህጋዊ መልኩ ደግሞ ወደ አውሮፓ ሊገቡ የሚችሉበትንም መንገድ አመቻችቶ ስደተኞችን በሀገራቸው ጥቃት የሚደርስባቸውን ሰዎች የሚቀበሉበትን አሰራር ማቀላጠፍ አንድ ነገር ነው፣ ግን እርስዎ እንደ ገለጹት ወደ 3500 የሚሆኑ ሰዎች በተለያዩ የኦፊሴል ዘገባዎች ደግሞ እንደምንሰማው ሁለት ሺ አምስት መቶ ሰዎች ናቸው ባለፈው አመት በዚህ የባህር አደጋ ላይ የሞቱት። እነዚህን ሰዎች ደግሞ ለማትረፊያ የሚደረገው እንቅስቃሴ በሰብአዊነት ላይ የተመሰረተ ነው። ሰዎች በአደጋ ላይ በሚሆኑ ጊዜ ሰዎች ነንና እኛም ኃላፊነት ይሰማናል ከሚል ነው። ይሄ መቆሙ ሁለቱ የሚለያዩ ፖሊሲዎች ይመስላሉ። አዎ ጠቅላላ፣ ለምን መጀመሪያ ነገር የአውሮፓን ሀገሮች ማድረግ የነበረባቸው እነዚህ ሰዎች በእንደዚህ አደጋ ያ አምና ሁለት ሺህ አስራ ሶስት ወደ አራት መቶ የሚሆን ሰው በብዛት ደግሞ አበሾች ከኤርትራና ትንሽ ደግሞ ከኢትዮጵያ የመጡ የሞቱበት ጊዜ ያኔ ስንት ፕሮሚስ ገብቶ ነበር። የአውሮፓ ሀገሮች መሪ ይዛ መጥቶ ይሄ ነገር እንደገና እንዳይደገም፣ ከአሁን በኋላ እነዚህ ሰዎች እንደዚህ በዚህ አይነት መንገድ እንዳይመጡ የሆነ መፍትሄ መደረግ አለበት ምናምን ተብሎ ስንት ተናገሩ፣ አለቀሱ፣ ምን አሉ። ግን ከአንድ አመት በኋላ አሁንም ከዛ በላይ እንዳልኩት ከሶስት ሺህ በላይ በእኛ ያደረግነው እንትን ሶስት ሺህ አምስት መቶ ደርሰዋል የሰው ቁጥር የሞቱት። ስለዚህ ይህን ያህል ሰው ሊሞት ቻለ ለምን? በር መዝጋት መፍትሄ አይደለም። በር መዝጋት ለነዚህ ሰው የሚያሻግሩ ወይ ደግሞ እነዚህ ትራፊከርስ የምንላቸው ለነሱ ለማቆም የሚችል ሁኔታ አይደለም። በር ከተዘጋ እነሱ በመስኮት ከፍተው ነው የሚያስገቧቸው። ያ መስኮት ገፍቶ ለማስከባት ደግሞ በዚህ መንገድ የህገወጥ የሆነ መንገድ ነው የሚልኳቸው። በህይወታቸው በአደጋ እያስገቡ ማለት ነው። ስለዚህ ኤውሮፓ ማድረግ ያለባት ግን በርን ከፍታ በህጋዊ የሚገቡበት እና ከዛ በፊት ደግሞ እነዚህ ሰዎች ለምን ከሀገራቸው እየወጡ ነው? ለምን ዋናው መፍትሄ እዛ ሀገራቸውን ሊገኝ የማይችልበት ምክንያት ምንድን ነው? ለምን ኤውሮፓና አፍሪካ አብሮ ለዚህ መፍትሄ እንዲገኝ ለምን አይሰሩም? መጀመሪያ መደረግ ያለበት እዛ ነው። ከዛው ደግሞ ከሀገራቸው እንደወጡ በጎረቤት ሀገሮች በሰላም ሊኖርበት የሚችሉ ሊመቻች የሚችል ነገሮች ሊሰራበት የሚችል ነገሮች ብዙ ነገር አሉ። አባ ሙሴ እንግዲህ እርስዎ የዚህ ዝግጅት አድማጮች ሰዎች በሙሉ እንደሚረዱትና በየጊዜውም ስናቀርቦ እንደሚናገሩት በሁለቱም በኩል መንገድ ላይ ባህር ላይ የሚያልቀው ሰው ይሄ ሁኔታ እንዳይፈጠር፣ ይሄ ሁኔታ እንዲያበቃ፣ በሀገሮቻቸው በሰላም መኖር እንዲችሉ፣ በሁለቱም መንገድ ለአደጋ የመጋለጥ ነገር እንዲቆም ብርቱ ጥረት ሲያደርጉ የኖሩ ሰው ኖት። በአሁኑ ጊዜ ምን ተስፋ አለዎት? ይሄ ነገር እንደሚገታ እኛ አሁንም ደጋግመን ይሄ ጥሪ ነው የምናቀርበው። በየ በየስብሰባው ግንኙነት የምናደርገው ከእነዚህ ሚኒስትሮች ወይ ባለስልጣኖች ደጋግመን የምንጠይቀው ይሄ ነው። አሁንም ለሚመጣ የሚመጣ ወር እዚህ ጅነቭ ስብሰባ ይኖረናል። ስለዚህ ስለዚህ ጉዳይ ስለ በባህር ለሚገኙ ምን አይነት የማዳን ሁኔታና ለሰው ወደ ባህር እንዳይገቡት ምን አይነት እንክብካቤ ወይ ደግሞ የሆነ መፍትሄ እንዲገኝ በሚል አርዕስት ልንነጋገርበት ነው። ከሁሉ ከሙሉ አለም የመጡ ዲፕሎማት የሚገኙበት ስብሰባ ይኖረናል። የሚመጣ ወር ማለት ነው። የት? በየትኛው ተቋም በኩል ነው? በየትኛው ድርጅት? በተባበሩት መንግስታት ነው? ዩኤንኤስሲአር ነው የሚያዘጋጀው ያለው ስብሰባው? ከብዙ ድርጅቶች አብረው የሚያደርገው አመታዊ ስብሰባ ነው። ስለዚህ አሁን በዚህ እድልም ደግመን ይሄ ጥያቄያችን እና መጨንታችን እናቀርባለን። አንዳንድ እንቅስቃሴ የጀመረ ነው። ለምን አሁን በኤሮፓ እና በአፍሪካ የተደረገ ስብሰባ ባለፈው በካርቱም ስለዚህ ጉዳይ ነበረ እንዳሉን ኤሮፒያን ዩኒዮን እና አፍሪካን ዩኒዮን ስለዚህ ጉዳይ እንዲ እንዲሰሩበት፣ በዛ ላይም በይሄ የእድገትና የመተባበር ባጀት ተጠቅሞ ደግሞ ለስደተኞች በተለይ ከሀገራቸው እንደወጡ በጎረቤት ሀገሮች የተሻለ ሁኔታ የተሻለ ኑሮ፣ የስራ ዕድልና የትምህርት ዕድል የሚያገኙበት ፕሮጀክት እንዲሰራ ስለዚህም ተነስተዋል። አሁንም የሚመጣ ወር በዚህ ወር በዚህ ኖቬምበር መጨረሻም ስለዚህ ጉዳይ ስብሰባ ይኖራል። በጣሊያን አንዳንድ አፍሪካ ሀገሮች እና የአውሮፓ ኮሚሽን ተገናኝተው ስለዚህ ጉዳይ እንደሚወያዩ ተነግሮናል። በተስፋ እንጠብቃለን የሆነ መፍትሄ እንዲመጣ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስታወት ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በምሽቱ ውይይት እያደረግንበት ያለው ርዕስ የጣሊያን መንግስት ማሪኖስትሮም የሚባል ስደተኞችን ከባህር አደጋዎች ለመታደግ ያከናውን የነበረውን ስራ አቁሟል። በምትኩ ከቀድሞ ከማሪኖስትሮም ማለት ነው አንድ ሶስተኛ በጀት ያለው እንደዚሁ በባህር ዙሪያ ጥበቃ የሚያደርግ ተቋም ነው ያቆመው። ይህንን በተመለከተ ለስደተኞች ምን አይነት አንድምታ አለው በሚል እየተወያየን ያለነው ነው። አጃንሲያ አበሻ የተባለ ስደተኞችን የሚረዳ ድርጅት የሚመሩት አባሙሴ ሙሴ ዘርአይ ማብራሪያ እየሰጡና ያሉት ከዚህ እረፍት በኋላ ተመልሰን ውይይታችን እንቀጥላለን። ተመልሰን ስንመጣ ታዲያ ውይይታችንን የምናደርገው በተለይ የአፍሪካ መንግስቶች ዜጎቻቸውን ለመከላከል እንደዚህ ካሉ ህገ ወጥ ከሆኑ አዘዋሪዎች እንዴት ተቀናጅተው በአፍሪካ ኅብረትም ሆነ በግለሰብ ሀገሮቹ ምን ማድረግ ይችላሉ? ስደተኞቹ ራሳቸውስ ከሕገ ወጥ አዘዋዋሪዎች ራሳቸውን እንዴት መከላከል እንደሚችሉና ሕጋዊ አማራጮችን እንዴት ሊመለከቱ እንደሚችሉ ከአባ ሙሴ ጋር እንወያያለን። አብራችሁም ቆዩ አንቲያ ገሬ ሰማይ

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አድማጮቻችን፣ የመስታወት ስርጭት ይቀጥላል። በምሽቱ ስርጭት አስቀድመን የጀመርነውን ውይይት የምንቀጥል ይሆናል። የጣሊያን መንግስት ማሬ ኖስትሮም የሚባል በባህር ላይ አደጋ የሚደርስባቸውን ስደተኞች የመታደግ ስራዎችን የሚያከናውንበትን አሰራሩን አቁሞ በምትኩ አነስተኛ በጀት ያለው ትሪንቶን የሚባል አምድ ነው ያቆመው። ይህንን አስመልክቶ ውይይት እያደረግን ነው። የምሽቱ የመስታወት እንግዳችን የሁልጊዜ ተባባሪያችን የሆኑት የአጀንሲ አበሻ የተባለ ስደተኞችን የሚረዳ ድርጅት የሚመሩት አባ ሙሴ ዘራይ ናቸው። አባ ሙሴ እንግዲህ ያስቀድመን በአውሮፓ በኩል ምን መደረግ አለበት፣ እንደዚሁም ደግሞ የተቀናጁ የዓለም አቀፍ ድርጅቶች መንግስታት ምን ማድረግ አለባቸው የሚለውን ሁኔታ ተመልክተናል። በተለይ ደግሞ ከሰብአዊነት አንጻር እነኚህ ስደተኞች በአደጋ ላይ በሞትና በሽረት በሆኑ ጊዜ እነኚህን ስደተኞች የማዳን ስራ ሰብአዊነት ነው ከሚልም መንፈስ ነው ስንወያየ ነበረው። እስቲ ወደ ምንጩ እንሂድና በተለያዩ የአፍሪካ ሀገሮች እንደዚሁም የመካከለኛው ምስራቅ ሀገሮች ሰዎች ቤት ንብረታቸውን ጥለው የሚወጡት ወይ በጦርነት ወይ ደግሞ በሀገራቸው መኖር ሲሳናቸው የምጣኔ ሀብት እኩልነት መጥፋት የመሳሰሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ያሉበት ተያያዥ መዘዝ ያለው ነውና በአፍሪካ መንግስቶች በኩል እንደው በአጠቃላይ ምን ማድረግ እንደሚቻል እንነጋገር። በአፍሪካ ከተቻለ እያንዳንዱ ሀገር መጀመሪያ የሕዝቡ መብት ተጠበቅ ነው። መብት ብቻ ሳይሆን ደግሞ ያለው የሀገሩ ሀብት የተቻለ ለሁሉ እንዲደርስ እና ለሁሉ የትምህርት እድል፣ የስራ እድል ከተቻለ እያንዳንዱ ራሱን ሙሉ ያለው አቅምና ያለው ፍላጎት ያለው ምኞት በተግባር ሊሰራበት እና ሊያካውንበት የሚችል እድል እና ቦታ ነጻነት የመስጠት የእያንዳንዱ ሀገር እያንዳንዱ የሀገሮች መሪ ግዴታ ነው። ይሄ ሳይኖር ይሄ ሲቀር ነው ከዛ ህዝቡ ሳሉ ይወጣ በዛ ላይ ውያካል ደግሞ የሚያስተናግዱ ተባብሮ ሁሌ ለአውሮፓ ለአሜሪካ፣ ለካናዳ ምናምን ለውጭ መጠበቅ ይሄ ለአፍሪካ ስላለም ከመቼ ነው? ራሷ አፍሪካ ራሷ የመቻል ጥረት ማድረግ አለባት። ይሄ ደግሞ አፍሪካ ውስጥ ችግር ሲፈጠር ቶሎ የችግሩም የመፍታትና የማስታረቅ የሽምግልና ሁሉ እርስ በርስ አፍሪካን ሀገሮች ስለ ዴቨሎፕመንት እድገትና ብዙ ጥረት ማድረግ ያለባቸው ራሳቸው የአፍሪካን ሀገሮች ተባብሮ። ለምንድን ነው አፍሪካን ዩኒቲ የተፈጠረው? ለምንድን ነው እዛ አዲስ አበባ ያለው ፓርላማ የአፍሪካን ዩኒዮን የተፈጠረው? ለምንድን ነው አብረው እንዲሰሩና አብረው ችግራቸው እንዲፈቱ የህዝባቸው መብት በየቦታው እንዲጠበቅ ከችግር ኖሮ ከሀገራቸው ሲወጡም ያ በሺህ ዘጠኝ መቶ ስልሳ ሰባት ምናምን የተፈረመ ስደተኞች መብት በአፍሪካ ውስጥ ያሉ ስደተኞች መብታቸው እንዲጠበቅ የጥገኝነት መብታቸው እንዲጠበቅ የሚል የተፈረሙ የተፈረመ ፕሮቶኮል አለ። ስለምን እሱም በተግባር እስካሁን እየዋለ አይደለም። በተለይ በአንዳንድ ሀገሮች ሊቢያ፣ አሁን አንዱ ይሄ ፕሮቶኮል የማይጠብቅ ሀገር ነው፣ ግን ፈሩሞታል ሌሎችም እንደዛ የመሳሰሉ ሀገሮች አሉ። ስለዚህ ያ ያለውን ስምምነት በአፍሪካ ደረጃ ያደረጉት ስምምነትም በተግባር እንዲውል እንዲጠበቅ የማድረግ ጥረት ይሄ የሁሉ የሀገሮች መሪ የአፍሪካን ሀገሮች መሪ ግዴታ ነው። አት ሊስት ይሄ ቤዚክ የሆኑ ነገሮች ቢደረጉ ሌላ ደግሞ ቀስ በቀስ ሊያድግና ሊበለጽግ የሚችል ይመስለኛል። አባ ሙሴ፣ እንግዲህ የአውሮፓ ህብረትና የአፍሪካ ህብረት አብረው የሚሰሩበት ተባብረው የሚሰሩበት እንዲሰሩ ሀሳብ እየቀረበ ነው ብለዋል። የአውሮፓ ህብረት ያንን ተግባራዊ ለማድረግ በአፍሪካ ሀገሮች በአፍሪካ መንግስታት በኩል ምንጩ እንዲደርቅ ለማስደረግ ምን ምን እየተወሰደ ያለ እርምጃ አለ? አሁን ገና ጅመራ ላይ ነው። ለምን ንግግር ላይ ነው የጀመሩት እንጂ እስካሁን ውሳኔ እንትን የወጣ የለም። ግን አሁን በዓለም አቀፍ ደረጃ ለአፍሪካ በተለይ ለእነዚህ ሆርን አፍሪካ አካባቢ ያሉ ተብሎ እስከ ሶስት ቢሊዮን ዶላር ምናምን ፋንድ እንዲ እንዲቀርብ ተደ ተደርገዋል። እሱ ደግሞ ይሄ ፋንድ ደግሞ ለእነዚህ አገሮች እድገትና ብልጽግና እንዲኖርና ሰው በየሀገሩ የስራ እድል፣ የትምህርት እድል፣ የጤና የሕክምና ምናምን ሁሉ እንዲያገኝ፣ ስለዚህ በዚህ በዚህ ሁኔታ ከሀገሩ ተገዶ እንዳይወጣ ነው። ግን የልማት መርሃ ግብሮችም አለ ለማድረግ ደግሞ መጀመሪያ መኖር ያለበት በሀገሩ ዲሞክራሲ ፍትህና የሰው መብት ጥበቃ ነጻነት መኖር አለበት። ነጻ ባልሆነ ሀገር፣ የሰው የሀገር ቋም የሌለበት ሀገር መፍትሄ የለ፣ ፍትህ የሌለበት ሀገር፣ እነዚህ አይነት ፕሮጀክት ተግባራዊ ለማድረግም አስቸጋሪ ነው። ስለዚህ እነዚህ ኤውሮፒያን ዩኒዮን መጀመሪያ ጥረት ማድረግ ያለባቸው በእነዚህ ሀገሮች ኤሪትራ ኢትዮጵያ፣ ሶማሊ፣ ሱዳን አትሊስት በብዛት ስደተኞች ከሚፈልሱበት ሀገሮች እነዚህ ቤዚክ የሆኑ ነገሮች አሉ። መጀመሪያ ይሄን ማመቻቸት ነው። ከዛ በኋላ ያ ያለው ገንዘብ ኢንቨስት ተደርጎ ወደ ስራ፣ ወደ ትምህርት፣ ወደ ሕክምና፣ ወደ ሌላ እድገት ሊቀጥል ይችላል ማለት ነው። እንግዲህ ትልቁን ነገር ነው ያነሱት፣ አባ ሙሴ ቆንጂት በተለይ ወጣቶች ናቸው ብዙዎቹ የሚሰደዱት። በሚኖሩባቸው ሀገሮች ዜጋ በሆኑባቸው ሀገሮች ማለት ነው የስራ እድሎችን ይፈልጋሉ። በምጣኔ ሀብት ደግሞ ተሳትፏቸው እንዲጨምር ይፈልጋሉ። የእድገቶች የሚታይባቸው ሀገሮችም አሉ። በነኚህ ሀገሮች ደግሞ ሀገሮቹ የሚያሳዩት እድገት አካል መሆን ይፈልጋሉ። እነኚህን ከማጣት የመብት ጥያቄዎች የፖለቲካ ጥያቄዎች ፍትህ የመጥፋት ጥያቄዎች እነዚህን ሁሉ አንድ ላይ አንስተዋል አባ ሙሴ ሰላምና መረጋጋት መጥፋት በተለይ በሶማሊያ በሱዳን በደቡብ ሱዳን ያለው የዓለም አቀፍ ስምምነቶችን አለመከበር አንስተዋል። እነኚህ በጣም ወሳኝ መልካም አስተዳደርን በማስፈንና የማህበረሰብንም እድገት የምጣኔ ሀብት እድገት ጋር በማሳለጥ ሊፈቱ የሚችሉ እንደሆኑ የሚታመንና ወደ ስራ የተገባባቸው ግን በስፋት ደግሞ ችግር ያለባቸው ሁኔታዎች ናቸው። እስቲ አሁን ደግሞ የስደተኞቹን ሁኔታ እንመልከት። መቼም በአማርኛ እንደ አባባል አለ ወደው አይሰደዱ ይባላል። ማንም ሰው ወዶ ከሀገሩ አይወጣም። የተለያዩ ችግሮች አሉ እና ስደተኞቹ እንደው ራሳቸውን ለመጠበቅ በተለይ ከህገ ወጥ አዘዋዋሪዎች ራሳቸው እንዴት ሊጠብቁ ይችላሉ? መንገዳቸው ደግሞ እንዴት ሰላማዊ የቀና ሊሆን እንደሚችል ህጋዊ የሆኑ አገባቦችን ደግሞ እንዴት መመልከት እንደሚችሉ እንደው ለስደተኞቹስ የሚሰጡት ምክር ካለ። በሀገሩ ያለ ማር ትቶ የሌላ ሀገር ማር ፍለጋ የሚሄድ የለም። ችግሩ በሀገሩ ያለ ማር ወይ ለሁሉም ማይደረስ ከሆነ ወይ ደግሞ አንተ መብት የለህም ከዚህ ማር ልትበላ የሚል ሀይል ካለ ግዴታ ነው ሰው ሌላ ቦታ ሊሄድ ወይ ሌላ ቦታ ሊፈልግ። አንዴ ከሀገሩ ከወጣ ወይ ደግሞ ከሀገር ሊወጣ ካቀደ ደግሞ በህጋዊ መንገድ የሚወጣበት እንዲፈልግ ኢንፎርሜሽን ማለት የማወቅ ይሄ ዛሬ ባለነው ጊዜ እድሜ ለኢንተርኔት ብዙ ኢንፎርሜሽን ከኢንተርኔት ማግኘት ይቻላል። ያለው የተለያዩ በህጋዊ መንገድ ልትወጣበት የሚችል ዋናው ችግሩ ግን በብዛት ያለው የኤሮፓ ፖሊሲ ወይ የአሜሪካ ወይ ካናዳ የአውስትራሊያ ምናምን እነዚህ የበለጸጉ ሀገሮች የቪዛ ቪዛ የመስጠት እድል በጣም ጠባብ ስለሆነ አንዱ ለሰው በህጋዊ ያልሆነ መንገድ ሊሄድ የሚገፋው ይሄ ነው። ለምን የቪዛ ማግኘቱ እድል በጣም ጠባብ ነው። ያለው እድል ይሄ የሪሰትልመንት ፕሮግራም ዩ ኤን ኤች ሲ አር ወይ ደግሞ በሌሎች እንደዛ እንደ እነሱ የመሳሰሉ ድርጅቶች የሚያካሂዱት ነው። እሱ ደግሞ በጣም ለጥቂት ሰዎች ስለሆነ ለሁሉ ስለማይዳረስ ይሄም ግን በትዕግስት የመጠበቅ ችሎታም በተለይ ለወጣቶች አደራ የሚለው በትዕግስት የመጠበቅ ችሎታ መኖር አለበት። አንዳንዴ እድሉ እያለ ቶሎ ሊደርስባቸው ስለሚፈልጉ አንዳንዴ ለአራት አምስት ዓመት ስድስት ዓመት የሚጠብቁ ሰዎች አሉ። አንዳንዱ ደግሞ ይሄን ያህል ጊዜ መጠበቅ አልፈልግም፣ ቶሎ የፈለኩትን ቦታ መድረስ አለብኝ የሚል እድሌን አይቼ የደረሰ ይድረሰኝ ብሎ የሚሄዳለ። ይሄ ችግሩ ዋናው ይሄ ነው። በተለይ ለወጣቶች ስለሚቸኩሉ ቶሎ ለአደጋ ወይ ደግሞ ለችግር እንዲጋለጡ የሚችሉት ማለት ነው። ስለዚህ አንድ አደራ የሚለው ትዕግስት እንዲኖራቸው፣ ሁለተኛ በደንብ ኢንፎርሜሽን የማግኘት ጥረት ማድረግ አለባቸው። ዝም ብሎ ጫፍ ይዞ ይህ ትንሽ ወሬ ይዞ በዛ መሮጥ፣ እሱን ይዞ መቸኮል፣ ይሄ አስፈላጊ አይደለም። ደግሞ በኋላ አንዴ ከወጡ የሚደርሳቸውና የማያገኙት ሁኔታ ጠቅላላ እንዳሰቡትና እንደጠበቁት አይደለም። ስለዚህ ይሄም ትክክለኛ ኢንፎርሜሽን አለመያዝ በጥናት የማይደረግ ነገር ሁሌ ለችግር ያጋልጥሃል። ስለዚህ ይሄ ነው እምላቸው ያለው ትንሽ እድሎችም እሱን መጀመሪያ ሁሉ መሞከር ቶሎ ቸኩለህ ያልሆነ ቦታ ከመግባር። አባ እንግዲህ፣ ይህንን ምክር ይህንን ተማጽኖ ከዚህ ቀደምም በእኛ ዝግጅት በቀረቡበት ጊዜ ሁሉ የሚያደርጉት ነው፣ ይህንን ተማጽኖ ያሰማሉ። ነገር ግን ወጣቶች በእርግጥ የሆነ ሀገር አንድ ሀገር ሄደው ቤት ወደ ሀገር ቤት ገንዘብ ልከው ቤት ሲሰሩ፣ መኪና ሲገዙ፣ ለቤተሰቦቻቸው ወይም ወርቅ በወርቅ ሲሆኑ ነው የሚታያቸው እና ያንን አንድ ወገን የሆነ ደግሞም ትክክለኛ ያልሆነ መረጃ ይዘው ነው ልባቸው ወደ ውጭ የሚንጠለጠለው። እንደዚህ እንደርሶ አይነት ትክክለኛውን ሁኔታ የሚገልጽ ምክር የሚያገኙበት በተከታታይ እንደው አልፎ አልፎ ሳይሆን በተከታታይ የሚያገኙበት መንገድ ምን ይሆን? ምክንያቱም ሁሉ ልጅ ሁሉ ወጣት የኢንተርኔት አገልግሎት የሚያገኝበት ሁኔታ ላይ ያለ አይደለም። ገጠር ውስጥ የሚኖሩ ይኖራሉ። አንድ ሰው ከአረብ ሀገር መጥቶ አንድ ነገር ሲያቋቁም ያሉ ልባቸው ይነሳል እና የእርሶን አይነት ምክር እንዴት ነው ሊያገኙ የሚችሉት በየጊዜው ቢቻል ኖሮ ነው የምለው፣ በተለይ በብዛት ሬዲዮ የማይሰማ የለም። አትሊስት በእኛ በሀገራችን በኢትዮጵያና በኤርትራ ሬዲዮ የማይሰማ አለ ብዬ አላምንም። ኢንተርኔት ባይኖራቸውም፣ ቲቪ ባይኖራቸውም አትሊስት ሬዲዮ በሁሉ ቦታ ይደርሳል። ስለዚህ በሬዲዮ ፕሮግራሞች ከተቻለ በየጊዜው ስላሉ ሁኔታዎች ምን አይነት ኑሮ እየኖሩ ነው? ጣሊያን ሄዱ፣ ምን አይነት ኑሮ እየኖሩ ነው? አረብ አገሮች ያሉ እውነቱን ለምን ያ በዚህ በውጭ የሚኖሩ ሰዎችም አንዳንዴ እነሱም ያላቸው ኃላፊነት ማወቅ አለባቸው። ለምን እዛ አንድ ወር ለሁለት ወር ሄደህ ተብለጭልጨህ መመለስ ለወጣቱ ምን ላይ ምን ግፊትና ምን አይነት መነሳሳት እንደሚያሳድር ይሄ ማወቅ አለብን። ስለዚህ እውነቱን የመናገር ለምን በብዛት ውጭ ያለው ጥሩ ጥሩን በስዕል በምን በምን የሚልኩትን ነገሮች ጥሩ ጥሩ ወይ ቆንጆውን ነገር ብቻ ነው የሚልኩ እንጂ ያ ምን ምን አይነት መጥፎ ሁኔታና ምን አይነት መጥፎ ኑሮ፣ ምን አይነት ችግር እንዳለ የሚናገር በጣም ጥቂት ሰው ነው። ስለዚህ ይህም የማስተላለፍ ችሎታ ቢኖር በሬዲዮ፣ በተለይ በተለያየ መንገድ ምስክርነትን ሊሰጡ የሚችሉ ሰዎች በየጊዜው ጥሪ እየተደረገ ምን አይነት ችግሮች እያጋጥሟቸው ነው በየቦታው ከሱዳን ጀምሮ ሊቢያ፣ ግብፅ፣ ጅቡቲ፣ የመን በየጊዜው በየቦታው ያሉ የተለያየ አይነት ችግሮች እና ሁኔታ ቢገለጽ አትሊስት ለሁሉ ይሄ ነገር እንትን ባያደርግም አትሊስት ግማሽ ፊፍቲ ፐርሰንት ሀምሳ ፐርሰንት ወጣቱን የሆነ ውሳኔ ከመወሰኑ በፊት ይሄ ሁሉ የሰማውን አስታውሶ ትንሽ ተረጋግቶ እንትን ሊሆን ይችላል ነው የምለው። ልክ ነው። እኛም በዚህ ዝግጅት ለማድረግ የምንሞክረው ይህንኑ ነው። የተለያዩ የሬዲዮ ጣቢያዎችም ተመሳሳይ ዝግጅቶችን ያቀርባሉ። ግን ዋናው ጋዜጠኝነት አላማውም ለማህበረሰብ የሚሰጠውም አገልግሎት ይህንኑ ነው። ዜጎች መረጃ ይዘው ባገኟቸው መረጃዎች የወደፊት ህይወታቸውን እጣ ፋንታ እንዲወስኑ ማድረግ ነው የእኛ ስራ የእኛ ኃላፊነትና እነኝህን የመገናኛ ብዙኃን ደግሞ በመጠቀም እንደ እርሶ ያሉ በስራው የተሰማሩ ሰዎችንም መድረኩን እየሰጠን ውይይት እንዲደረግ የምናደርገውም ለዚህ ነው። እና አባ ሙሴ በተደጋጋሚ እዚህ ዝግጅት ላይ እናመጣዎታለን። ለሚሰጡን አስተያየቶች፣ ለሚሰሩት ስራ ከልብ ምስጋናችንን እንገልጻለን። መልካም የስራ ዘመን እንመኛለን። እንግዲህ ወደፊትም እንደዚሁ ይህንን ድልድይ በመጠቀም ለስደተኞቹ በተለያዩ ሀገሮች ላሉ ኢትዮጵያውያን፣ ኤርትራውያን፣ አፍሪካውያን መረጃውን እናደርሳለን። ለምሽቱ ግን ለሰጡን ሰፋ ላለ ትንተና እናመሰግናለን። አባ ሙሴ ዘራይ በጣም እናመሰግናለን። ከመሸነው ደወር ነው በሰጡኝ እድልና በሰጡኝ እንትን ይሄ ሁኔታውን ለሕዝቡ ለማሰማት እንዲደርስ በማድረግ ይሄ ዕድል በመስጠታችሁ በጣም ነው የሚያመሰግናችሁ። ጊዜ ያስጥልኝ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የመስተዋት ስርጭት እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የምናስተናግዳችሁ ቆንጅታይና ሄኖክ ሰማ እግዜር ነን። አሁን ደግሞ የመዝናኛ ዝግጅት። ባለፈው ማክሰኞ በመላው ዩናይትድ ስቴትስ የአርበኞች ቀን ቬተራንስ ዴይ ተከብሯል። የመጀመሪያው የዓለም ጦርነት ያበቃበት አንድ መቶኛ ዓመት ከዚህ በዓል ጋር ኩታ በመግጠሙ ፈንጠዝያውና የማስታወሻ ስነ ስርዓቱን በእጅጉ አድምቆታል። በዚህ ዕለት ታዋቂ አሜሪካውያን ሙዚቀኞች በዋሽንግተን ዲሲ ታላቅ የሙዚቃ ዝግጅት አቅርበዋል። በዚህ ትዕይንት የዩናይትድ ስቴትስ ጦርን ያገለገሉ ወንዶችና ሴቶች ከነ ቤተሰቦቻቸው ተገኝተዋል። ዘገባው የአራሽ አራብሳዲ ነው። ሄኖክ ሰማ ጊዜር ያቀርበዋል። በዋሽንግተን ዲሲ እምብርት በሚገኘው መናፈሻ ናሽናል ሞል የአርበኞች ቀንን ለማሰብ የተሰናዳው የሙዚቃ ዝግጅት ኮንሰርት ፎር ቫለር ልዩ፣ ድንቅ፣ ታይቶ የማይታወቅ የሚል ስም የተሰጠው የታዳሚ ቁጥርም እጅግ የበዛበት ነበር። በኤችቢኦ ቴሌቪዥን ጣቢያ በቀጥታ ተላልፏል። ጄኒፈር ሃዲሰን ዝግጅቱን በዩናይትድ ስቴትስ ብሔራዊ መዝሙር ደ ስታር ስፓንግል ባነር አስጀመረች። ታዋቂው ኮሜዲያን ጂሚ ፎክስ ታዳሚውን መዝሙሩን በኅብረት እንዲዘምር ዩኤስኤ ያለ ሲያበረታታ ነው የሰማ ነው። ተከታትለው ደግሞ ሜታሊካ፣ ብሩስ ስፕሪንግስትን ደ ቦስ፣ ዴቭ ግሮል እና ዛክ ብራውን የጸረ ጦርነት መዝሙር ፎርችኔት ሰንን አዜሙ። የሙዚቃ ዝግጅቱ ለታዳሚው ነፃ ቢሆንም ከዝግጅቱ በስፖንሰርሺፕ እና በቴሌቪዥን የተገኘው ገቢ ከጦርነት ተመላሽ ሰራዊት አባላትን ለመርዳት የሚውል ይሆናል። በቴሌቪዥን ጣቢያው ኤች ቢኦ፣ ቼዝ ባንክ፣ የቡና መጠጥ በመላ አገሪቱ የሚሸጠው ስታርባክስ ድጋፍ ሰጥተዋል። የስታርባክስ ዋና ስራ አስፈጻሚ ሃዋርድ ሹል፣ በእጅጉ ልብ የሚነካ ነው። አገራችን እንዲህ በአንድነት ልዩነቶችና፣ የሚሰሩ ወይም የማይሰሩ ሂደቶችን እንዲሁም ንግግሮችን ለይተን በኅብረት በመሆናችን በእውነቱ ያስደስታል። በሙዚቃ ዝግጅቱ መካከል በጦርነት ጉዳት የደረሰባቸው አሜሪካዊ ወታደሮች ታሪክ ይታወሳሉ፣ ይዘከራሉ። ኬሊ መኮይ በኢራቅ በምትመራው ሰራዊት ላይ የደረሰውን የደፈጣ ጥቃት እንዲህ ትገልጻለች። የጠላት ጦር ከላሽንኮፍ በመተኮስ እኛን መጠጋት ጀመረ። እኔ ሁለቱን በኤም አራት መሳሪያ ተኩሽ የገደልኳቸው። ከምንንቀሳቀስባቸው አራት ተሽከርካሪዎች ሶስቱ ጉዳት ደረሰባቸው። ወደ ደፈጣ ጥቃቱ በመገስገስ ጓዶችን ማዳን ነበረብኝ። በርካታ ጀብዱ የፈጸሙ ወታደሮች ታሪክ ታስቧል። አሜሪካውያንም ለእነዚህ አገልጋዮቻቸው ክብር ሰጥተዋል። አድማጮቻችን የምሽቱ የመስታወት ዝግጅት ወደ መገባደዱ ተቃርቧል። በዝግጅቶቻችን ላይ ያሏችሁን አስተያየቶች ላኩልን። የስልክ ቁጥራችን 202 2059942 የውስጥ መስመር 14 ነው። ያለፏችሁን ዝግጅቶች ደግሞ ቪኦኤ ኒውስ ዳት ካም ስላሽ አምሃሪክ ላይ መከታተል ትችላላችሁ። በፌስቡክ እና በትዊተር ደግሞ ቪኦኤ አምሐሪክ ብላችሁ ተከተሉን። ለአራት ሰዓት የሚቀሩን ጥቂት ደቂቃዎች ናቸው። የምሽቱን ዜናዎች አሰምተናቸው ይሆናል የምንሰናበተው። እስከዚያው በዚህ የቦብ ማርሊ ኤክሲደስ እንቆይ። አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በሶሪያ የእስላማዊ መንግሥት ነውጠኞች በዛሬ ዕለት አብዱራህማን ካሲንግ የተባለ አሜሪካዊ የረዴት ሠራተኛ አንገቱን በመቅላት መግደላቸውን በድረገጽ ላይ ባወጡት የቪዲዮ መልእክት አስታውቀዋል። በዩናይትድ ስቴትስ የብሔራዊ ጸጥታ ጥበቃ ቢሮ ቃል አቀባይ በርነዴት ሚሃን ስለዚሁ ሲናገሩ የደህንነት ጥበቃ ዓለም አቀፉ ማኅበረሰብ ይህን የሰለባውን ማንነት የሚያሳየውን ቪዲዮ እርግጠኝነት ለማጣራት ፈጥነው እየሰሩ ነው ብለዋል። የ26 ዓመቱ የቀድሞው የዩናይትድ ስቴትስ ጦር ሰራዊት ልዩ ተዋጊ አባል ከአንድ ዓመት በፊት ታግቶ የተወሰደው በጦርነት በተበታተከችው ሶሪያ በሰብአዊ እርዳታ አቅርቦት ሥራ ላይ ተሰማርቶ በነበረበት ወቅት ነው። ቤተሰቡ እንደሚለው ታግቶ ባለበት ጊዜ ሃይማኖቱን ወደ እስልምና የመጀመሪያ ስሙንም ፒተር ሲል ቀይሯል። ከዚህ በፊት በእስላማዊ መንግሥቱ ነውጠኞች በአሰቃቂ ሁኔታ ተገድለው በቪዲዮ ከታዩ ሰለባዎች መካከል አሜሪካዊው ጋዜጠኛ ጄምስ ፎሊ፣ ሌላው አሜሪካዊ እስራኤላዊ ሪፖርተር ስቲቨን ሶትሎፍ እና የብሪታንያው የረዴት ሠራተኛ ዴቪድ ሄንስ ይገኙበታል። የዓለም መሪዎች በብሪስቤኑ የጂ ሃያ ኢኮኖሚ ጉባኤ ላይ የሞስኩን በዩክሬን ጣልቃ መግባት በመቃወም የሩሲያውን ፕሬዚደንት ቭላዲሚር ፑቲን በግልጽ ተችተዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ሲናገሩ ሚስተር ፑቲን የዩክሬንን ግጭት ለማብቃት ያስችላሉ የተባሉ ዓለም አቀፍ ሕጎችና ስምምነቶችን መጣሳቸውን ከቀጠሉ ሞስኮ ከዓለሙ ሕብረተሰብ ትገለላለች ብለዋል። ምዕራባውያን በሩሲያ ላይ የጣሉት የወቅቱ የኢኮኖሚ ማዕቀብ ውጤት እያስገኘ ነው ያሉት ሚስተር ኦባማ ፕሬዚደንት ፑቲን ተቃዋሚዎች ጫናውን ለማጠናከር አዳዲስ ትልሞችንም እየነደፉ ነው ሲሉ አስረድተዋል። የካናዳው ጠቅላይ ሚኒስትር ስቴፈን ሃርፐር ከእርሶ ጋር የእጅ ሰላምታ መለዋወጥ የሚችል ይመስለኛል ለመጨረሻ ጊዜ የምመክሮት ግን ከዩክሬን እንዲወጡ ነው ሲሉ ለሚስተር ፑቲን መናገራቸው ተጠቅሷል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በአውስትራሊያው ጠቅላይ ሚኒስትር ቶኒ አብት ተመትቶ በወደቀው የማሌዥያ መንገደኞች አውሮፕላን ጉዳይ ሲተቹ፣ የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ደግሞ ችኮ ብለዋቸዋል። በመጨረሻም ጂ20 በመባል የሚታወቁት የዓለም ከበርቴ ሀገሮች መሪዎች የዓለም ምጣኔ ሀብት በመጪዎቹ አምስት ዓመታት ከሁለት ትሪሊዮን ዶላር በላይ ከፍ ለማድረግ ተስማምተዋል። ዜናው አበቃ የአሜሪካ ድምፅ ሬዲዮ በ25ና በ30 ሜትር ባንዶች በአጭር ሞገድ ከምሽቱ 3 ሰዓት እስከ 4 ሰዓት ሲያስተላልፍ የቆየውን ስርጭት እዚህ ላይ ተጠናቋል ነገ ሰኞ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በ3 ሰዓት ደግሞ በመደበኛው ስርጭት እስከምንገናኝ የምንሰናበታችሁ ቆንጅት ታዬና ሄኖክ ሰማእግዜርነን። ዝግጅታችንን የመራልን ንጉሡ ታምሬ ነው። ሰላም፣ ደህና ደሩ ደህና ደሩ አድማጮች።